ከአንድ አመት ከመንፈቅ የዘለለ ጊዜን በዚሁ ጊዜያዊ መጠለያ ያሳለፉት እነዚህ ነዋሪዎች አሁን ላይ ቆይታው እንደ መረራቸው ለዲደብሊው ተናግረዋል። መንግስት በአጭር ጊዜ መፍትሄ እንዲሰጥም ነው የጠየቁት። እዚህ ከመጣ ነው አንድ ዓመት እስከ ስምንት ወር ሆኖና እስካሁን ትወጣላችሁ ይባላል። ቦታ አልተዘጋጀ፣ የምንወጣበትን ቦታ አናቅም። ይሄ ሁላ ህዝብ እዚህ ተሰብስቦ እንደምታየው የጽዳት ችግር አለ፣ የጤና ሁኔታም ችግር አለ። አስቸጋሪ ነው። እርግጥ እዚህ ላይ እስካሁን ለመቆየት መንግስት እንዲያሰፍረን ነው በጉጉት ምንጠብቀው ማለት ነው። ለምን መፍታችን አናገኝ? ሰው ልጅ እስከመቼ ነው በዚህ አይነት ሁኔታ የምኖረው ልጆቻችን ትምህርት የላቸው ባትና ህነት ጭንቅላቱ እያበዱ ነው። ምን ልብላ ምን ልጠጣ። ልጆች አንደኛ እስከ አስረኛ እስከ ዲግሪ የሚማሩስ ልጆች አሁን ትምህርቱ ማቶ እዚህ ጋር ጭንቅላታችሁ እየተነካ ነው። እኛ የኢትዮጵያ መንግስት አንተም ከዳህና ጣቢያ ስለመጣ መልክት የምታደርሱ ከሆነ የኢትዮጵያ ሰዎች ከሆነን ቶሎ ችግራችን እንድካፈል እንፈልጋለን። ከወራት በፊት የድሬዳዋ አስተዳደር በሰጠው መግለጫ ከኦሮሚያ ክልል የተለያዩ አካባቢዎች ተፈናቅለው የመጡት እነዚህ ዜጎች የሶማሌ ብሔራዊ ክልላዊ መስተዳድር ለማስፈር ማድረግና ወደ መደበኛ ህይወታቸው እንዲመለሱ ለማድረግ የሚያስችል ስራን በሁለት ወራት ውስጥ እንደሚሰራ ገልጠው ነበር። ይሁን እንጂ እነዚህ ዜጎች ዛሬም ከነበሩበት መጠለያ መውጣት አልቻሉም። ስለ ነገም ቢሆን በውል የሚታወቅ ነገር የለም። እነሱ ግን ወደ ተፈናቀሉበት ቀዬ ዳግም መመለስ አለመፈለጋቸውን በመጥቀስ መንግስት እንደ ዜጋ መፍትሄ እንዲሰጣቸው ይፈልጋሉ። እርግጥ እዛ የመመለስ አይታሰብም። የመጣንበት ቦታ ለመመለስ ከባድ ነው። በአሁኑ እንኳ እኛ ለማስፈር አቅም ባይኖሩ መንግስት ራሱ ማለት እዛ የነበረን ንብረት ራሱ ብገምትልን እንኳን ለራሳችን ተሆና ለሌላ ተርፋናል ግን እሱን እንጠብቃለን ነው። እነዚህን በጊዜያዊ መጠለያ የሚገኙ ዜጎችን የተመለከቱ ጉዳዮች በባለቤትነት እየከወነ ያለው የድሬዶ አስተዳደር አደጋ ስጋት ቅነሳ ማስተባበሪያ ጽህፈት ቤት ኃላፊ አቶ ሀርቢቡህ እነዚህን ዜጎች በተሻለ መልኩ ለማቆየትና ለማቋቋም ሲሰራ መቆየቱን ገልጸው አንዳንድ ችግሮች መኖራቸውን ጠቁመዋል። ያው ምናልባት አንድ የገጠመን ችግር ቢኖር ከትምህርት ጋራ በተያያዘ አሁን አንድ አመት ከስድስት ወር ነው የሆናቸው የሚሊኒየም ፓርክ ላይ ያሉ አብዛኛው ወደ ቤተ ዘመድ የወሰደበትና እያስተማር ያለበት ሁኔታ ነው ያለ። ከሰላሳና ከአርባ ፐርሰንት በላይ ግን ህጻናት እየተማሩ ያሉበት ሁኔታ አይደለም። ምክንያቱም ከሶስት ወር በኋላ ከአራት ወር በኋላ ወደ ቀድሞ ቀያችሁ ወይም መልስ ወይም ማቋቋም ስራ ይሰራላቸል በሚል በተስፋ እስካሁን ድረስ ተማሪዎች በትምህርት ገበታቸው ላይ እንዳይገኙ እንደ እንቅፋት ያየነው ነገር ነው። እነዚህ ዜጎች ቀደም ሲል የድሬዳዋ አስተዳደር ከሶስት ወራት በፊት ሰጡ ሞቶት በነበር መግለጫ መሰረት በሁለት ወራት ውስጥ ወደ መደበኛ ህይወት ይመለሳሉ ብሎ እንደነበር በማስታወስ በጉዳዩ ላይ ላነጋገርናቸው አቶ ሀርቢቡ ይህን ሁኔታ አለመሳካት ምክንያት እንዲያስረዱን ጠይቀን ነበር። የክልሉ መንግስት ድሬዳዋ ላሉ ተፈናቃዮች ቅድሚያ ሰጠን ማስፈር አለብን በሚል ስድስት መቶ ቤቶች እንዲሰሩ ተወስኖ ነበር። ነገር ግን በሰላም ሚኒስቴር አማካኝነት ይሄ ስራ በቅንጅት መፈታት አለብን በሚል በአንድ ላይ ይህንን ችግር መፍታት አለብን ተብሎ ነው ሊዘገየ ቻለው። በአሁኑ ጊዜ ግን ከሰላም ሚኒስተር ጋራም መግባባት ተደርሶ ድሬዳዋ ያሉ ተፈናቃዮች ቀደም ብሎ የተጀመረላቸውን የቤት ግንባታ ሂደት እንዲቀጥል የተወሰነበት ሁኔታ ነው ያለው። ካሁን በኋላ ቀደም ብሎ የተፈጠረው ችግር ይፈጠራል የሚል ነገር የለንም። ኃላፊው በድሬዳዋ የሚገኙትን እኒህን ዜጎች ጨምሮ በምስራቅ የሀገሪቱ አካባቢዎች የተፈናቀሉ ዜጎችን በተቀናጀ መልኩ በዘላቂነት ለማቋቋም በሰላም ሚኒስቴርና በክልል መስተዳድሮች የተጀመረው ጥረት በአጭር ጊዜ መፍትሄን ለማምጣት መልካም አጋጣሚ ነው ብለዋል። ወራቶች ያስቆጠረው የመፍትሄ ጥረት እንደተባለው ከሁለት በፊት ቀርቶ ዛሬም ቢሆን ከሁለት ወራት በኋላ መመለሳቸው ግን አጠራጣሪ ነው። ኃላፊው እንዳሉት ከሆነም ውጤቱ ግን አሁንም ነገን ወይም ከነገ በኋላን መጠበቁ ነው ተግዳሮቱ። ለዲደብሊው ዘገባ መሳይ ተክሎ ድሬዳዋ።